Let freedom ring. የዋሽንግተን ሰላማዊ ሰልፍ ማርች ኦን ዋሽንግተን ነሐሴ 22 1955 ዓ.ም ሲከናወን ወደ 250 ሺህ ህዝብ በዋሽንግተን ዲሲ ብሔራዊ አደባባይ ለትዕይንት ወጥቶ ነበር። በሊንከን አደባባይ ዙሪያ በሚገኘው የውሃ መናፈሻ ዙሪያ የታደሙ ሰልፈኞች ታሪካዊ ንግግሮችን ሲያዳምጡ የነሐሴ ፀሐይና ወበቅ ሳያግዳቸው አንዳንዴም ማሐረም ከውሃ እየነከሩ ከነጻነት ግለት ራሳቸውን ያቀዘቅዙ ነበር። የስልሳ ሶስት አመቷ የኬነሳው ጆርጂያ ኗሪ ኬሪ ፒንሰን ትውልድና እድገታቸው ሜምፊስ ተነሲ ነው። በሜምፊስ በመጋቢት አስራ ዘጠኝ መቶ ሀምሳ ሰባት አመተ ምረት ከማርቲን ሉተር ኪንግ ጋር በጋራ የጽዳት ሰራተኞች ሰላማዊ ሰልፍ ላይ አብረው ተገኝተው ነበር። የመንፈስ ጥንካሬ የሰጠኝ ድህነታችን ነው። ቤተሰብ ድሃ ነበር። የተሻለ ኑሮን ፈለግን። ትምህርት አልነበረንም። ስለዚህ እኔ ከሰባት ልጆች መካከል የባችለር ዲግሪ ምሩቅ ለመሆን ቆርጬ የተነሳው ከቤተሰቤ የተሻለ ኑሮ እፈልግ ነበር። የተሻለ ኑሮ ፍለጋ፣ የመብት መከበርና ፍትሐዊ የማኅበራዊ አገልግሎቶች ተጠቃሚነት ነበሩ ጥቁር አሜሪካውያንን ለሰላማዊ እንቅስቃሴና ለትግል ያነሳሷቸው። በአሜሪካ ዛሬም አነስተኛ ገቢ ያላቸው ቤተሰቦች፣ ስደተኞች የተመሳሳይ ጾታ ፍቅረኞች መብት ዙሪያ ብዙ መስራት ቢጠበቅም የ50 ዓመት ጉዞው አበረታች ነው። ይህንን ደግሞ ከማይክል ስካት በላይ በቅርብ የሚያውቅ አይኖርም። በቀዳሚው የዋሽንግተን ሰልፍ ላይ ተካፍዬ ነበር። በዚህ በዋሽንግተን ብዙውን የአዋቂነት ዕድሜ እኖር ያለው ስካት አሜሪካ ፍጹም የተለየች አገር ሆናለች ይላሉ። ባለፉት 50 ዓመታት በሲቪል ራይትስ እንቅስቃሴ የተገኙ ለውጦች በኑሯቸው ባስተሳሰባቸውና ሌሎች ስለ እርሳቸው ባላቸው ግምቶች መለወጣቸውን አይሸሽጉም። በትግል የተገኙት ለውጦች ተጠቃሚ ነኝ። በመንግስት ስራ ሳገለግል ቆይቼ አሁን በጡረታ ላይ ነው የምገኘው። የግል ስራ አለኝ። ስለዚህ የዚህ ህልም መሳካት ተጠቃሽ ምሳሌ ነኝ። ይመስገነው፣ ውጤቱን አሳለሁኝ። እስከ ታክለውም በግልና በቤተሰባቸው ሕይወት ሕይወት ለውጥ ቢመጣም በአጠቃላይ በብሔራዊ ደረጃ ብዙ የሚቀሩ የስራ እኩልነትና የምጣኔ ሀብት ተጠቃሚነት ተያይዞ ደግሞ የሀብት ልዩነቶች ችግሮች መኖራቸውን ይጠቁማሉ